በትግራይ ክልል የፖለቲካ ኃይሎችን ያወዛገበው አማካሪ ምክር ቤት ተቋቋመ። የትግራይ ክልል ጊዜያዊ አስተዳደር አማካሪ ምክር ቤት ትላንት ውድ በይፋ ተቋቁሞ ስራ ጀምሯል። ምክር ቤቱ የተለያዩ የፖለቲካ አመለካከት ያላቸው ሰዎች የተሳተፉበት እና የክልሉ ጊዜያዊ አስተዳደር ስራዎች የሚከታተል ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ተናግረዋል። አቶ ሞገስ ታፈረ ዋና ሰብሳቢ፣ የውድብና ጽናት ትግራይ ሊቀመንበር ዶክተር ደጀነ መዝገበ ደግሞ ምክትል ሰብሳቢ አድርጎም ምክር ቤቱ መርጧል። በዚሁ ምክር ቤት የተጋበዙ ሳልሳዊ ወያነ ትግራይ የዲያስፖራ አባላትና የጸጥታ አካላትም አልተሳተፉም። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህዋት ቡድንም ከዚህ ቀደም አማካሪ ምክር ቤቱ ህዋት ላይ የፖለቲካ ጥበት ለማካሄድ የተሸረበ ሴራ ነው በማለት ተቃውሞት ነበር። ሙድጌታ ጽባ ተጨማሪ አለው። የተለያዩ የትግራይ ክልል የፖለቲካ ኃይሎች ሲያወዛግብ የቆየው የጊዜው አስተዳደሩ አማካሪ ካውንስል ትላንት እሁድ ጥር 24 ቀን 2017 ዓ ም ተቋቁመዋል ግጭትን በዘላቂነት ለማቆም በፕሪቶሪያ የተፈረመውን ስምምነት ተከትሎ በክልሉ ተቋቁሞ የነበረው ምክር ቤት መፍረሱ ይታወሳል። በዚህም ክልሉ ለሁለት ዓመታት ያህል ያለ ምክር ቤት ቆይቷል። ትናንት እሁድ የተቋቋመው አማካሪ ምክር ቤት ከፈረሰው ምክር ቤት 38 ተወካዮች የሚሳተፉበት መሆኑ ተገልጿል። እንዲሁም በአቶ ጌታቸው ረዳ ከሚመራ የህወሀት ቡድን አረና ውድብ ናጽነት አክሱማዊና አሲምባ ፓርቲዎች በምክር ቤቱ ተሳታፊ ሆነዋል። የክልሉ የሲቪል ማህበረሰብ ተቋማትና በአዲስ አበባ የሚኖሩ የክልሉ ተወላጆችም ተወክለዋል። በምክር ቤቱ የክልሉ የተለያዩ የፖለቲካ ኃይሎች በአንድ መድረክ የሚወያዩበት እድል ይፈጥራል ሲሉ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ተናግረዋል። ኣብ ትግራይ ዝርከቡ ሓሳብ ኣለና ዝብሉ ወገናት ሓሳባትን ብማዕረ ንክድመፁ ዘኽእል በትግራይ የሚገኙ ሀሳብ አለን የሚሉ ወገኖች ሀሳባቸው በእኩልነት የሚደመጥበት ምቹ ሁኔታ የሚፈጥር ይሆናል ብዬ ተስፋ አደርጋለሁ የዚሁ በዛሬ ዕለት እየጀመርነው ያለነው አማካሪ ምክር ቤት ዋና ስራ ሰላምን ማጽናትና ዋስትናውን መጠበቅ መሆን ይገባዋል። ይህም የፕሪቶሪያውን ስምምነት በመያዝ እስካሁን ያልተፈጸሙ መሰረታዊ የትግራይ ህዝብ ጥያቄዎችን መመለስ ነው። በተለያዩ ኃይሎች ስር ያለውን ግዛታችንን ነፃ ማውጣት፣ ተፈናቃዮችን መመለስና መልሶ ማቋቋም እንዲሁም የትግራይን ወሰን ከጦርነቱ በፊት ወደ ነበረበት መመለስ ያስፈልጋል። እነዚህ ተግባራት የሚፈጸሙበት በተሻለ መልኩ ለመተግበር የሚያስችል ሀሳብ የሚሰበሰብበት እና የተሻለ አደረጃጀት ፈጥረን በጋራ የምንሰራበት መድረክ ይሆናል። አቶ ጌታቸው በምክር ቤቱ መክፈቻ ላይ ባሰሙት ንግግር በሁለት የተከፈለው የህወሀት አመራር በድርድር ወይም በእርቅ ወደ አንድ ቢመጣ እንኳን አሁን ያለው የትግራይ ችግር ብቻውን አይፈታውም ብለው በክልሉ ያለው ሁሉንም አቅም መጠቀም እንደሚያስፈልግ ገልጸዋል። ምክር ቤቱ የተመሰረተበት ደንብ ማሻሻል እንደሚቻል አቶ ጌታቸው ተናግረዋል። ለምክር ቤቱ ባቀረቡት የስድስት ወር እቅድ 829 ሺህ የተፈናቀሉ ሰዎች ወደ ቀያቸው የመመለስና መልሶ የማቋቋም ስራ ይሰራል ብለዋል። በክልሉ ከሚፈጸመው የወርቅ ቁፋሮ ስራም ባለፉት አምስት ወራት ከ71 ኮንታል በላይ ወርቅ ወደ ብሔራዊ ባንክ ገቢ እንደሆነ አስረድተዋል። አቶ ሞገስ ታፈረ ዋና ሰብሳቢ፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ደግሞ ምክትል ሰብሳቢ አድርጎ ምክር ቤቱ መርጧል። ከአማካሪ ምክር ቤቱ አባላት አንዱ የዓረናት ትግራይ ሊቀመንበር አቶ አምዶም ገብረስላሴም ይህ ለመጀመሪያ ጊዜ በትግራይ ታሪክ የተለያየ ሀሳብ ያላቸው አካላት የታደሙበት መድረክ ነው። በዚህ ምክር ቤት ያልተሳተፉ አንድ ሁለት ቡድኖችም አሉ። ይህ ምክር ቤት ጠንክሮ የመቆጣጠር ስራውን ካሳየ የተጋበዙት ብቻ ሳይሆን ያልተጋበዙ አካላትም እንዲገቡ የሚጠይቁበት ጊዜ ይመጣል። እዚህ ላይ ቁርጠኝነት ከጎደለ ግን እዚህ ያለውም እየወጣ ሊሄድ ይችላል። ስለዚህ ሁሉም ጠንክሮ መታገል አለበት። ምክር ቤቱ ለማቋቋም በወጣው ደንብ መሰረት መቶ አምስት አባላት የሚኖሩት ሲሆን በዚሁ ምክር ቤት የተጋበዙ ሳልሳይ ወያነ ትግራይ የዲያስፖራ አባላትና የጸጥታ አካላት ግን አልተሳተፉበትም። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ ምክር ቤቱ ፕሬዚዳንቱን ከማማከር ውጭ ትርጉም ያለው የመከታተልና የመቆጣጠር ስልጣን በደንቡ አልተሰጠውም ብለው፣ በዚህም ምክንያት ላለመሳተፍ ፓርቲያቸው እንደወሰነ ገልጸዋል። ለፕሬዚዳንቱ ሙሉ ለሙሉ ተጠሪ ሆነ በፈለገው ሰዓት ደግሞ ፕሬዚዳንቱ ሊበት ነው የሚችል እና ስራና ኃላፊነት ደግሞ ከማማከር ውጪ ይሄ ነው የሚባል ስልጣን የሌለው የካቢኔ አባላት መሾምና ማውረድ አይችልም። የካቢኔ ስራዎችን ደግሞ ተከታትሎ ውሳኔዎችን ማስተላለፍ አይችልም። ምንም የመወሰን ኃላፊነት የለውም ማለት ደንብ ላይ ያለ ስለሆነ ፕሬዚዳንቱ በንግግራቸው ይሄ የተፈጠረውን አማካሪ ካውንስል ስለቀባቡት እሱን ይመስላል ማለት አይደለም በተቋቋመበት በህግ ደንብ መሰረት ነው የሚሰራው አማካሪ ካውንስሉ ያው ለሌጂቲሜሲ ብቻ እንደተፈለገ ያሳያል ምክንያቱም ደንብ ላይ የሌለን ነገር ፕሬዚዳንቱ ወጥቶ በዚህ ደረጃ ያልሆነውን ነገር አማካሪ ካውንስሉን መሳል ከተፈለገ ያን ማድረግ በህግ ፍላጎት የላቸውም ጊዜ አስተዳደሩን የመስራት አለመቻል አቅም ማነስ ይህንን ለመሸፈን የመጣ በመሆኑ ነው የሚያሳዩት። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን በበኩልም ምክር ቤቱ ህወሀት ላይ የፖለቲካ እጥበት ለማካሄድ የተሸረበ ሴራ ነው በማለት ሲቃወመው ቆይቷል። ከዚህ በፊት ባወጣው መግለጫ ከህወሀት እውቅና ውጭ የሚቋቋመው ምክር ቤት የወረዳና የቀበሌ ምክር ቤቶች በማፍረስ በልሂቃን ፖለቲካ ለመተካት ነው በማለት ተቃውሟል። አካሄዱ አደገኛ ነው ያለ ሲሆን በክልሉ የሚፈጸም ማንኛውም ሪፎርም ህወሀት መርቶትና አውቆት ነው መፈ ሊፈጸም የሚገባው ብለው ነበር። ለአሜሪካ ድምፅ ሙሉጌታ አጽበሃም መቀለም።